ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ይሄ ግንባታ እዚህ መድረስ ከጎረቤት ሀገሮች ከናይል ተፋሰስ ሀገሮች ጋራ የበለጠ ትብብር የበለጠ ምክክር እንዲኖረን ከሀገር አልፎ አካባቢውን ከአካባቢው አልፎ አህጉራችንን ለማሳደግ ነው መነሳት ያለብን። ፕሬዚዳንት ሳህለወርቅ ዘውዴ ናቸው የሰማችኋቸው። ዝርዝሩን በእለቱ አብይ ርዕስ ይዘናል። እያወዛገበ ያለው የጉራጌ ዞን ምክር ቤት ያጸደቀው ራሱን ችሎ በክልል የመደራጀት ውሳኔ በመንግስት ምላሽ እስኪሰጥበት ድረስ ሕዝቡ በትዕግስት እንዲጠብቅ ሲሉ ዋና አስተዳዳሪው አቶ መሐመድ ጀማል ጥሪ ያቀርበዋል። በዚህ ዙሪያ የተለያዩ ወገኖች በሁለቱም አቅጣጫ በመቃወምና በመደገፍ የተከራከሩበትን ዝርዝር ይዘናል። አርብ ነሐሴ 6 2014 ዓ.ም። ጤና ይስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ደረጀ ደስታ፣ የቴክኒክ መሐንዲሱ ኔልሰን ሎፔዝ ነው። ብርሃን ኃይሉ ናት አቀናባሪያችን። እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። አሁን በቅድሚያ የሰዓቱን የዓለም ዜና ጤና ይስጥልን፣ አድማጮች እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኢትዮጵያ መንግስትና የትግራይ አማጽያን የቀጥታ ግንኙነት እንደነበራቸው የአፍሪካ ሕብረት በሁለቱ ተፋላሚ ወገኖች መካከል የነበሩትን ግንኙነቶችን አስመልክቶ ለመጀመሪያ ጊዜ ማረጋገጫ በሰጠበት ጋዜጣዊ መግለጫ አስታውቋል። በአጃንስ ፍራንስ ፕሬስ የተጠናቀረውን ዘገባ ቆንጅት ታዬ ታቀርበዋለች። የኢትዮጵያ መንግስትና አማጽያኑ የነበሩበትን ከፍተኛ ግጭት ያስታወሰው የአጃንስ ፍራንስ ፕሬስ ዘገባ ከቅርብ ሳምንታት ወዲህ ግን ሁለቱም ወገኖች ለሀያ አንድ ወራት የዘለቀውን ጦርነት ለማስቆም የሚያግዝ ድርድር ሊደረግ እንደሚችል ሲገልጹ መቆየታቸውን አትቷል። ይሁንና ኢትዮጵያ ማንኛውም አይነት ድርድር በአፍሪካ ህብረት እንዲመራ ስትል ግፊት ስታደርግ፣ አማጽያኑ በበኩላቸው በሰላም ጥረቱ ንቁ ተሳትፎ በነበራቸው የኬንያው ፕሬዚደንት ኡሩ ኬንያታ ሁለቱን ወገኖች እንዲያደራድሩ ይፈልጋሉ። እስካሁን የተደረሰበትን ለህብረቱ የሰላምና የጸጥታ ምክር ቤት ያስረዱት የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሉሴጉኖ ባሳንጆ ግጭቱን ለማስቆም የታለመውን ዲፕሎማሲያዊ ጥረት ሲመሩ መቆየታቸው ይታወሳል። ይህ በዚህ እንዳለ ሐምሌ 27/2014 ዓ ም በተጻፈና ምክር ቤቱ ትናንት ሐሙስ በድረ ገጹ ላይ ይፋ ባደረገው መግለጫ በኢትዮጵያ መንግስትና በሕዝባዊ ወያነ ሐርነት ትግራይ ህወሀት መካከል ተፈጸመ ላለው የቀጥታ ግንኙነት የህብረቱን ከፍተኛ ተወካይ አወድሷቸዋል። የህብረቱ የሰላምና የጸጥታ ምክር ቤት መግለጫ በጠቅላይ ሚኒስትር አብይ አህመድ መንግስትና በህወሀት መካከል ቀጥታ ግንኙነት መደረጉን በይፋ ያረጋገጠ የመጀመሪያ መረጃ ነው። የአዣንስ ፍራንስ ፕሬስ ዘገባ አያይዞም የድርጅቱ መሪ ዶክተር ደብረጽዮን ገብረ ሚካኤል ውይይቱ ከመጀመሩ አስቀድሞ በክልሉ የመሰረታዊ አገልግሎቶች አቅርቦት መጀመር አለበት ማለታቸውን ዘገባው አስታውሷል። የአፍሪካ ሕብረት ምክር ቤት በተጨማሪም ተፋላሚዎቹ ወገኖች ከምንም በላይ የኢትዮጵያንና የህዝቦቿን ጥቅም በማስቀደም ሁሉን አቀፍ የፖለቲካ ውይይትን የጋራ መግባባት ለመፍጠር እንደ ብቸኛው አዋጪ መንገድ መቀበል አለባቸው ሲል ጥሪ አቅርበዋል። በኢትዮጵያ ላለው ሁኔታ በኦባሳንጆ መሪነት የተያዘውን ጥረት በድርድር የሚደረስ ዘላቂ መፍትሄ ለማምጣት ብቸኛው አዋጪና ውጤታማ መንገድ በመሆኑ በአፍሪካ ህብረት ለሚመራው የሽምግልና ሂደት የሚሰጡትን ድጋፍ ከፍ እንዲያደርጉ ሲል ዓለም አቀፍ አጋሮቹን አሳስበዋል። የኬንያ መገናኛ ብዙሃን የፕሬዝደንታዊ ምርጫውን ድምፅ እየደመሩ መዘገብ እንዲያቆሙ አልተጠየቁም ሲሉ በመንግስት የተቋቋመው የሚዲያ ካውንስል ወይም የመገናኛ ብዙሃን መማክርት ጉባኤ ዋና ስራ አስፈጻሚ ዛሬ አስታወቁ። ተቀራራቢ በሆነው የምርጫ ውጤት ላይ የሚወጡ ዘገባዎች እየቀዘቀዘ መምጣታቸውም ተነግረዋል። ዋና ስራ አስፈጻሚው ዴቪድ ኦምሆዮ ለአሶሲየትድ ፕሬስ በሰጡት ቃል ማንም ማንንም እንዲያቆም አልተጠየቀም ብለዋል። ይሁን እንጂ አሃዞቹ የሚጣጣሙ እንዲሆኑ እንፈልጋለን ሲያስተያዩና ቢያመሳክሯቸውም እንመርጣለን ሲሉም ኦሞዮ አክለው መክረዋል። ኦሞዮ በዚህ ጉዳይ ከመገናኛ ብዙሃን ኃላፊዎች ጋር ለመወያየት ወደ ስብሰባው እያመሩ እንደነበር ተናግረዋል። ኬንያ በተቃዋሚ መሪ ራይላ ኦዲንጋና በምክትል ፕሬዚደንት ዊሊያም ሩቶ መካከል እየተካሄደ ባለው ትንቅንቅ በታሪኳ ለመጀመሪያ ጊዜ የመለያ ድምፅ ልትሰጥ እንደምትችልም አሶሲየትድ ፕሬስ ጠቁመዋል። ካውንስሉ ባለፈው ረቡ ባወጣው መግለጫ የተለያዩ ውጤቶች መሰማታቸው እያደገው የመጣው ስጋት መፍጠሩን ገልጾ ኬንያውያን ወጥና ትክክለኛ የሆነ ውጤት ማግኘታቸው የሚረጋገጥበትን አስቸኳይ መፍትሄ ለመሻት ከሚዲያ ባለቤቶችና ኤዲተሮች ጋር እየተመካከረ መሆኑን አስታውቀዋል። የሴኔጋል ፕሬዝደንት ማኪሳል ጥምር ፓርቲ ባለፈው ወር በተካሄደው የህዝብ እንደራሴዎች ምርጫ በጠባብ ልዩነት ማሸነፉን ኤኤፍፒ ዘግበዋል። ይሁን እንጂ ከእሳቸው ፓርቲ ጋር የሚጣመር አዲስ ፓርቲ በመገኘቱ በምክር ቤቱ አብላጫውን መቀመጫ ማግኘታቸው ተመልክተዋል። የፕሬዝደንቱ ጥምረት የእሳቸውን ፓርቲ ጨምሮ ሌሎች ፓርቲዎች በብሔራዊ ምክር ቤቱ ካሉት 165 መቀመጫዎች ውስጥ 82ቱን ማግኘታቸውን ህገ መንግስታዊው የሴኔጋል ጠቅላይ ፍርድ ቤት ትናንት ሐሙስ አስታውቋል። የዛሬ ስድስት ዓመት ከኢራን ጋር ተፈርሞ የነበረውን የኒውክለር ስምምነት ለማደስ ወደሚያስችል ድርድር ለመግባት የአውሮፓ ህብረት ያቀረበው ሐሳብ የኢራንን ቁልፍ ጥያቄዎች ለማሟላት ማረጋገጫ የሚሰጥ ከሆነ ተቀባይነት ሊኖረው ይችላል ሲሉ አንድ የኢራን ከፍተኛ ዲፕሎማት መናገራቸውን የኢራን የዜና ወኪል ኢርና ዘገበ። የዩናይትድ ስቴትስና የኢራን ባለስልጣናት በስማ በለው ከተነጋገሩበት ቪዬና ላይ ለአራት ቀናት ከተካሄደ ንግግር በኋላ የመጨረሻውን የሰነድ ቅጂ ባለፈው ሰኞ ማውጣቱን የአውሮፓ ህብረት አስታውቋል። ስማቸው ያልተገለጸ አንድ የአውሮፓ ከፍተኛ ባለስልጣን ለ15 ወራት ድርድር ተካሂዶበታል ባሉት ሰነድ ቃል ላይ ከአሁን በኋላ ምንም አይነት ለውጥ እንደማይደረግ ጠቁመው በጣም ጥቂት ሳምንታት ውስጥ ከወገኖቹ የመጨረሻ ውሳኔ እንደሚጠብቁ ተናግረዋል። ኢርና በስም ያልጠቀሳቸው የኢራኑ ዲፕሎማት ቴህራን በአውሮፓ ህብረት የቀረበውን ሀሳብ እያጤነች መሆኑን ገልጸው ለኢራን ደህንነትና ማዕቀቦች እንደሚነሱ ዋስትና የሚሰጥ እስከሆነ ድረስ ተቀባይነት ሊኖረው ይችላል ብለዋል። የዩናይትድ ስቴትስ የቀድሞ ፕሬዝደንት ዶናልድ ትራምፕ እንዳደረጉት መጪዎቹ የዩናይትድ ስቴትስ ፕሬዚደንቶችም ከስምምነቱ የማይወጡ ስለመሆናቸው ኢራን ማረጋገጫ እንደምትሻ ተገልጿል። ይሁን እንጂ ስምምነቱ ከሕግ ይልቅ በፖለቲካ መግባባት የሚደረስበት በመሆኑ ፕሬዝደንት ባይደን ኢራን የምትፈልገውን የዋስትና አይነት መስጠት የማይችሉ መሆናቸው ተጠቁመዋል። የአውሮፓ ህብረት ያቀረበውን ስምምነት በፍጥነት በመቀበል ስምምነቱን ለማደስ ዋሽንግተን ፈቃደኛ መሆኗ በዘገባው ተጠቅሷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ታይዋን ሌሎችንም የውጭ ልዑካን ቡድኖችን በደስታ እንደምትቀበልና በዩናይትድ ስቴትስ የተወካዮች ምክር ቤት አፈጉባኤ ናንሲ ፔሎሲ ጉብኝት በተበሳጨችው የቻይና የቁጣ ምላሽ እንደማትሸበረክ የውጭ ጉዳይ ሚኒስትሯ ጆሴፍ ው አስታወቁ። የውጭ ጉዳዩ ሚኒስትሩ ዛሬ አርብ በተለይ ከቪኦኤ ጋር ባደረጉት ቃለ ምልልስ ለፔሎሲ ጉብኝት አጸፋ የተካሄዱትን የቻይናን ወታደራዊ ልምምዶች ተችተዋል። ቤጂንግ በታይዋን የባህር ወሽመጥ ላይ የነበረውን ሁኔታ አበላሽታለች ሲሉ ሚኒስትሩ ከሰዋል። የውጭ ጉዳይ ፖሊሲዋ ነገር ቻይናን አይመለከታትም ሲሉ ሚኒስትሩ አክለው ተናግረዋል። ትክክለኛውን ነገር የምናደርግ ከሆነ የቻይና ቁጣ ሊያቆመን እንደማይችል ልናስታውስ ይገባናል ያሉት የውጭ ጉዳይ ሚኒስትሩ ው ታይዋንን ሁልጊዜም በወታደራዊ ኃይል ለማስፈራራት ሰበብ አያጡም ሲሉ አክለዋል። ከፔሎሲ ጉብኝት በኋላ ቻይና ታይዋንን ለበርካታ ቀናት ከባ ታይቶ የማይታወቅ ግዙፍ ወታደራዊ ልምምድ አድርጋለች። ልምምዱን ደሴቲቱን ከተቀረው ዓለም ለመነጠል ወይም ለመውረር የሚካሄድ ልምምድ አድርገው የቻይና መገናኛ ብዙኃን እንደሚገልጹት ተዘግበዋል። ዩናይትድ ስቴትስ ውስጥ አማካይ የነዳጅ ዋጋ ከአምስት ወራት በኋላ ለመጀመሪያ ጊዜ በጋለን ከአራት ዶላር በታች መውረዱ ተገለጸ። ትሪፕል ኤ የተሰኘው የአሜሪካ ተሽከርካሪዎች ማህበር በብሔራዊ ደረጃ አማካይ የነዳጅ ዋጋ ለመደበኛ ቤንዚን 399 ዶላር መሆኑን አስታውቋል። ይህ ካለፈው ሳምንት ጋር ሲነጻጸር በ15 ሳንቲም መቀነሱን አመልክቷል። የነዳጅ ዋጋ ባለፈው ሰኔ አጋማሽ ውስጥ ወደ አምስት ዶላር ከፍ ማለቱ የሚታወቅ ሲሆን በካሊፎርኒያና ሀዋይ አሁን ድረስ በጋሎን ከአምስት ዶላር በላይ ሆኖ መቀጠሉ ተጠቅሷል። አንድ ጋሎን 378 ሊትር መሆኑ ይታወቃል። በዓለም አቀፍ ደረጃ የታወቀው የዩናይትድ ስቴትስ የምግብ አገልግሎት ሰጪ ድርጅት ማክዶናልድ በሩሲያው ወረራ ምክንያት ካለፈው መጋቢት ጀምሮ ዩክሬን ውስጥ አቋርጦት የነበረውን አገልግሎት መልሶ ለመጀመር ማቀዱን አስታውቋል። ድርጅቱ ከዚህ ውሳኔ የደረሰው ከዩክሬን ባለስልጣናት አቅራቢ ድርጅቶችና፣ የደህንነት ባለሙያዎች ጋር ሰፊ ምክክርና ውይይቶችን ካደረገ በኋላ መሆኑን የድርጅቱ የዓለም አቀፍ አገልግሎት ዘርፍ ከፍተኛ ምክትል ፕሬዚደንት ፖል ፓምሮይ ለድርጅቱ ሰራተኞች ትናንት አሙስ ባሰራጩት መግለጫ አስታውቀዋል። ማክዶናልድ ወደ ሥራ ተመልሰው ለመስራት ከፍተኛ ፍላጎት ያላቸውን ከአስር ሺህ በላይ ዩክሬናውያን የድርጅቱን ሰራተኞችንም ፍላጎት ከግምት ማስገባቱን ፓምሮይ ጨምረው ገልጸዋል። ማክዶናልድ ለድርጅቱ ሰራተኞች አሁን ድረስ ደሞዝ እየከፈለ መሆኑን መግለጫው አመልክተዋል። ሌሎች ዓለም አቀፍ የንግድ ድርጅቶች ወደ ዩክሬን ተመልሰው ከጦርነቱ ርቀው በሚገኙ አካባቢዎች ለመስራት ማሰባቸውንም የአሶሺየትድ ፕሬስ ዘጋቢዎች አመልክተዋል። የዩክሬን ኢኮኖሚ በዚህ ዓመት 33 ከመቶ ሊቀንስ እንደሚችል ዓለም አቀፉ የገንዘብ ድርጅት አይኤምኤፍ አመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ዝግጅታችንን ነው። አርብ ነሐሴ 6 2014 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪያችን ሲሳይ አሸናፊ፣ የዌብና ማኅበራዊ መገናኛ ቅንብሮች አሰናጃችን አበባየው ገበያው፣ የዕለቱ ዋና አዘጋጅ ጽዮን ግርማ እንዲሁም በቀጥታ ስርጭት የምስልና ድምፅ አቀናባሪያችን ቲያን ዋንግ ናት። አሁን በቀጥታ ወደ ዕለቱ አብይረስ ነው የምወስዳችሁ። የታላቁ ኢትዮጵያ ህዳሴ ግድብ ሶስተኛ ዙር የውሃ ሙሌት መጠናቀቁ ይፋ ተደረገ። የውሃ ሙሌቱ መጠናቀቅ የዲፕሎማሲውን በር በሰፊው የሚከፍት ነው ሲሉ ፕሬዚዳንት ሳህለወርቅ ዘውዴ ተናገሩ። ግድቡ ሶስተኛ ዙሩ የውሃ ምሌት ተጠናቅቆ ውሃው ከዛሬ ነሐሴ ስድስት አንስቶ በግድቡ አናት ላይ መፍሰስ መጀመሩን ያበሰሩት ጠቅላይ ሚኒስትር አብይ ኢትዮጵያ፣ ሱዳንና ግብጽ የጋራ ሀብታቸው የሆነውን የአባይ ወንዝ በትብብር ሊጠቀሙ እንደሚገባ አሳስበዋል። የግድቡ እዚህ ደረጃ ላይ መድረስ በተፋሰሱ ሀገራት መካከል ያሉ ዲፕሎማሲ በሮችን እንደሚያሰፋ ፕሬዚዳንት ሳለወርቅ ተናግረዋል። ግድቡ ኃይል ከማመንጨት ያለፈ አገራዊ ትርጉምም እንዳለው ፕሬዚዳንቷ አመልክተዋል። ኬኔዲ አባተ ነው የተከታተለው። በቤኒሻንጉል ጉሙዝ ክልል የጉባ ተራራዎች ስር መጋቢት 24 2003 ዓ ም የመሠረት ድንጋይ ከተቀመጠለት ጊዜ ጀምሮ ሦስት መሪዎች የተፈራረቁበት በበርካታ ውስጣዊና ውጫዊ ፈተናዎች ታጅቦ በግንባታ ሂደት ላይ የሚገኘው ታላቁ የኢትዮጵያ ህዳሴ ግድብ ሦስተኛ ዙር ሙሌት ተከናውኗል። ሶስተኛው ዙር የውሃ ሙሌት ዛሬ ነሐሴ ስድስት ተጠናቆ ውሃው በግድቡ አናት ላይ መፍሰስ መጀመሩን ጠቅላይ ሚኒስትር አብይ አህመድ ከስፍራው አብስረዋል። ዛሬ በዚህ ስፍራ ሶስተኛው ዙር የውሃ ሙሌት መጠናቀቁን ሳበስርላችሁ በታላቅ ደስታ ነው። ዛሬ ከጀርባ የምትመለከቱት የሶስተኛው ሙሌት የውሃ ኦቨርቶፕ ማድረግ ወይም በላይ መፍሰስ እየተከናወነ ይገኛል። ይህ ክንውን አምና ከነበረው ጋር ለማነጻጸር ብንሞክር አምና በመካከል ውሃ የሚፈስበት ቦታ 575 ሜትር ነበር። ዘንድሮ ተጨማሪ 25 ሜትር ከፍ በማድረግ 600 ሜትር ላይ የውሃው ፍሰት ይታያል። ግራና ቀኝ አምና 585 ሜትር ነበር። ዘንድሮ 611 ሜትር በመድረስ በከፍተኛ ደረጃ ውሃ የመያዝ አቅማችንንና ኢነርጂ ጄኔሬት የማድረግ አቅማችንን ከፍ አድርጎታል ይህ በዚህ ስራ ለተሳተፉ ሰዎች ሁሉ እና ለመላው የኢትዮጵያ ሕዝብ ከፍተኛ ደስታ የሚፈጥር ታላቅ ድል ስለሆነ እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት እፈልጋለሁ። የአባይ ውሃ የተፋሰሱ ሀገራት የጋራ ሀብት መሆኑን የገለጹት ጠቅላይ ሚኒስትሩ ኢትዮጵያ፣ ሱዳንና ግብጽ ተባብረው ከሰሩ ከራሳቸው አልፎ ለሌሎች የአፍሪካ ሀገራትም ሊተርፉ እንደሚችሉ አብራር ተዋል ሶስቱ በነጻ ይህን ውሃ የመጠቀም እድል የተሰጣቸው ሀገራት የሚገባቸውን ድርሻ በአግባቡ መጠቀም ከቻሉ ለነሱ ብቻ ሳይሆን ሌሎች የአፍሪካ ወንድምና እህቶችም ጭምር መጥቀም የሚችሉ በርካታ ስራዎች ሊሰሩ ይችላሉ። እነዚህ ሶስት አገሮች የተሰጣቸው መገንዘብ በተሰጣቸው ልክ መተባበርና በጋራ መቆም ከነሱ ይጠበቃል። የግድቡ ሶስተኛ ዙር የውሃ ሙሌት ወደር የሌለው ደስታ እንደፈጠረባቸው የተናገሩት ፕሬዚደንት ሳህለ ወርቅ ዘውዴ በበኩላቸው ለግድቡ እዚህ ደረጃ ላይ መድረስ ከሀሳብ ጀምሮ አስተዋጽኦ አድርገዋል ያሏቸውን የኢትዮጵያን ቀደምትና የአሁን መሪዎች አመስግነዋል። ግድቡ ለኢትዮጵያውያን ኃይል ከማመንጨት ያለፈ ትርጉም እንዳለውም ፕሬዝደንቷ ገልጸዋል። ይህ ግድብ ከግድብነቱ ያለፈ ነው። ይህ ግድብ መብራት ኃይል ከማመንጨት ያለፈ ትርጉም ያለው ነው። ከጭለማ ወደ ብርሃን ከማሸጋገር ያለፈ ነው። ይህ ትልቁ ግድባችን ጾታ የለውም፣ ሃይማኖት የለውም፣ የተለየ ዘር የለውም፣ የተለየ ቀለም የለውም። ኢትዮጵያዊ ግድብ ነው። ኢትዮጵያውያን ከተባበርን ለዚህ መድረስ እንችላለን ብሎ የሚያሳይ ነው። የግድቡ ሶስተኛ ዙር የውሃ ሙሌት የተከናወነው ነው በኢትዮጵያ በግብጽና በሱዳን መካከል ያለው አለመግባባት ተባብሶ በቀጠለበት ወቅት ነው። የግድቡ የውሃ ሙሌት ታዲያ የዲፕሎማሲውን በር እንደሚያሰፋ ፕሬዚደንት ሳህለ ወርቅ ዘውዴ ተናግረዋል። የእኛ ስራ ውይይትን፣ ምክክርን የሚከለክል አይደለም። እንደውም ይሄ ግንባታ እዚህ መድረስ ከጎረቤት ሀገሮች ከናይል ተፋሰስ ሀገሮች ጋር የበለጠ ትብብር፣ የበለጠ ምክክር እንዲኖረን ከሀገር አልፎ አካባቢውን ከአካባቢው አልፎ አህጉራችንን ለማሳደግ ነው መነሳት ያለብን። በጠባብ ማሰብ የለብንም እና የዲፕሎማቲክን በር በሰፊው የሚከፍት ነው በጋራ እንድንሰራ ሶስተኛውን ዙር የግድቡን የውሃ ሙሌት በመቃወም ግብጽ በዚህ ወር መጀመሪያ ላይ ለመንግስታቱ ድርጅት የጸጥታው ምክር ቤት ደብዳቤ ያስገባች ሲሆን በግብጽ ጥቅም ላይ ለሚደርሰው ማንኛውም ጉልህ ጉዳት ኢትዮጵያ ሙሉ ኃላፊነት ትወስዳለች ስትል በደብዳቤዋ ገልጻለች። ስምምነት የራቀውና በአፍሪካ ሕብረት አደራዳሪነት ሲካሄድ የነበረው የሶስትዮሽ ድርድርም ከተቋረጠ ቆይቷል። ሀገራቱ ለመጨረሻ ጊዜ ለድርድር የተቀመጡት በሚያዚያ ወር 2013 ዓ ም ነው። ኢትዮጵያ በግድቡ የውሃ ሙሌትና ከግድቡ በሚለቀቀው የውሃ መጠን ላይ አስገዳጅ ስምምነት እንድትፈርም የሚፈልጉት ግብጽ እና ሱዳን እስካሁን ለተካሄዱት ድርድሮች አለመሳካት ግትር አቋም ይዛለች በማለት ኢትዮጵያን ተጠያቂ ያደርጋሉ። በተቃራኒው ግትር አቋም የያዙት ግብጽ እና ሱዳን መሆናቸውን የምትገልጸው ኢትዮጵያ ለድርድሩ ውጤታማ ለመሆን ጣቷን የምትቀስረው በሁለቱ ሀገራት ላይ ነው። የግድቡን ሶስተኛ ዙ ዶክተር ሙሌት በማስመልከት ንግግር ያደረጉት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ወቅታዊው የግድቡ ሁኔታ የሁለቱ ሀገራት ክስ ሀሰት መሆኑን እንደሚያንጸባርቅ አመልክተዋል። ኢትዮጵያ በእውነትና በፍትህ በዓለም አደባባይ አቋሟን እያሳወቀች ብዙ ብዥታዎችና ጫናዎች ሲደርሱ የእውነት መንገድን እያጠበቀች እዚህ ደርሳለች። አሁን ዛሬ ላሳካቸውም ድል ይሄ ግድብና ይህ ኃይል ማመንጨት ስርዓት የአባይን የሻመታት ጉዞ እንደሚቀጥል ያረጋግጣል። በአንደኛው ሙሊት የታየው ተግባር ይኸው ነው። በሁለተኛው ሙሊት የተገኘው ውጤት ይሄው ተግባር ነው። ሶስተኛው ሙሊት ዛሬም ስንመለከተው ያንኑ የሚያረጋግጥ ነው። ከዚህ ባለፈ ለተለያዩ ፍላጎቶች የኢትዮጵያን የፍትህ መንገድ ለመጫን ለማዛባት፣ ወደ ነበረው ለመመለስ የሚደረጉ ጥረቶች ሁሉ ከእውነት ያፈነገጡ የኢትዮጵያውያንን መብት የሚጋፋ ስለሆነ ተቀባይነትም ቦታም አይኖረውም። በግድቡ ጉዳይ በሶስቱ ሀገራት መካከል ያለው ልዩነት በንግግር እንዲፈታ ዓለም አቀፉ ማህበረሰብ በመጠየቅ ላይ መሆኑ ይታወቃል። በቅርቡ በካይሮና በአዲስ አበባ ጉብኝት ያደረጉት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ አመርም ስለ ህዳሴ ግድቡና ስለ ኢትዮጵያ የልማት ፍላጎት በሰፊው መረዳታቸውን ገልጸው በአፍሪካ ህብረት ጥላ ስር በሚካሄደው የዲፕሎማሲ ጥረት ሁሉንም የተፋሰሱን ሀገራት ተጠቃሚ የሚያደርግ ስምምነት ላይ መድረስ ይቻላል ብለዋል። በ2012 ዓ ም የክረምት ወቅት ላይ አራት 9 ቢሊዮን ኩቢክ ሜትር ውሃ በመያዝ ሙሊቱ የጀመረው የህዳሴው ግድብ ከሶስተኛው ዙር ሙሊት በኋላ የያዘው የውሃ መጠን 22 ቢሊዮን ኩቢክ ሜትር መድረሱ ተገልጿል። ግድቡ ሙሉ ለሙሉ ተገንብቶ ሲጠናቀቅ የሚይዘው የውሃ መጠን 74 ቢሊዮን ኩቢክ ሜትር ሲሆን አጠቃላይ የማመንጨት አቅሙ 5150 ሜጋዋት ነው። ከህዳሴ ግድቡ 13 የኃይል ማመንጫ ዩኒቶች መካከል ዘጠነኛው ዩኒት ትናንት ስራ የጀመረ ሲሆን 350 ሜጋዋት ኃይል የማመንጨት አቅም አለው። ይህ ዩኒት በሙሉ አቅሙ የማመንጨት ደረጃ ላይ እስኪደርስ አሁን ላይ እስከ 270 ሜጋዋት እንደሚያመነጭ ተገልጿል። ተመሳሳይ ኃይል የማመንጨት አቅም ያለው አስረኛው ዩኒት ባለፈው የካቲት 13 2014 ዓ.ም ስራ መጀመሩ የሚታወስ ነው። የግድቡ አጠቃላይ የግንባታ አፈጻጸም 83.3 በመቶ መድረሱን ያስታወቁት ስራ አስኪያጁ ኢንጂነር ክፍሌ ሆሮ ግንባታው በሁለት ዓመታት ጊዜ ውስጥ እንደሚጠናቀቅ ገልጸዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ አመሰግናለሁ ኬኔዲን። አድማጮች አሁን በተከታዩ ዘገባ ደግሞ ወደ ጉራጌ ዞን የምንሻገረው የጉራጌ ዞን ምክር ቤት ያጸደቀው ራሱን ችሎ በክልል የመደራጀት ውሳኔ በመንግስት ምላሽ እስኪሰጥበት ድረስ ህዝቡ በትዕግስት እንዲጠባበቅ ሲሉ ዋና አስተዳዳሪው አቶ መሐመድ ጀማል ጥሪ አቅርበዋል። አስተዳዳሪው ጥሪውን ያቀረቡት የጉራጌ ዞን ከሌሎች ዞኖች ጋር በመሆን ክልል እንዲመሰርት በመንግስት የቀረበው ሀሳብ በዞኑ ምክር ቤት በአብላጫ ድምፅ ውድቅ መደረጉን ተከትሎ ባስተላለፉት መልእክት ነው። የምክር ቤቱን ውሳኔ መነሻ አድርገው ሁከትና ብጥብጥ በሚፈጥሩ አካላት ላይ ህጋዊ እርምጃ እንደሚወስድ ያስጠነቀቀው ደግሞ የጉራጌ ዞን የጸጥታ ኮማንድ ፖስት ነው በመንግስት የቀረበው ሀሳብ የጉራጌ የሀዲያ የስልጤ የአላባ እንዲሁም የከንባታ ጠምባሮ ዞኖች ከየም የየም ልዩ ወረዳ ጋር ሆነው አንድ ክልል እንዲመሰርቱ የሚጠይቅ ነው። ይህ የመንግሥት ሐሳብ ግን አብዛኞቹ የራሱ የገዢ ፓርቲ ተመራጮች በሆኑ ሃምሳ ሁለት ምክር ቤት አባላት ተቃውሞና በአርባ ድጋፍ ውድቅ ተደርጓል። ተቃውሞ ያስመዘገቡት የምክር ቤት አባላት የጉራጌ ዞን ከሌሎች ጋር በተመሳሳይ ሳይሆን ብቻውን ክልል እንዲመሰርት የሚፈልጉ ናቸው። በመንግስት የቀረበው ሀሳብ የተቃወሙ እንደዚሁም የደገፉ የጉራጌ ዞን ምክር ቤት አባላትን አነጋግረናል። ዮናታን ዘብዴዎስ ነው ያሰናዳው። የጉራጌ ዞን ምክር ቤት ከሌሎች አራት ዞኖችና ልዩ ወረዳ ጋር በመሆን አንድ ክልል እንድመሰርት በመንግስት የቀረበውን ሀሳብ በአብላጫ ድምፅ ውድቅ ያደረገው በትላንትና ዕለት ነበር። የመንግስትን የውሳኔ ሀሳብ የተቃወሙት የምክር ቤት አባላት ዞኑ ራሱን ችሎና ብቻውን ክልል እንድመስርት የሚፈልጉ ናቸው። የጉራጌ ዞን ምክር ቤት በመንግስት የቀረበውን የጋራ ክልል የመሰረተ ሀሳብ ውድቅ ማድረጉን ተከትሎ ታዲያም ቀጣይ ሂደቶች ምን ሊሆኑ እንደሚችሉ ግልጽ አይደለም። የአሜሪካ ድምጽ በዚህ ጉዳይ ላይ ያነጋገራቸው የዞኑ አስተዳዳሪ አቶ ማህመድ ጀማል ህብረተሰቡ፣ የመንግስትን ቀጣይ አቅጣጫ በትዕግስት እንዲጠባበቅ ጠይቀዋል። ጥያቄ ህገ መንግስታዊ ቢሆንም እየተመካከሩ ከፓርቲም ጋር ከመንግስትም ጋር እየተነጋገርን የምንሄድበት አጀንዳ ነው። ስለዚህ በሌሎች አካባቢዎች ይሄ ሹ ስላለ ቀጣይ መንግስት ይሄኛው ላይ ያው ይሄኛው ነበር እንደ መንግስት የተቀመጠው አቅጣጫ በጋራ የሚለው። ስለዚህ በጋራ የሚለው ካልተሳካ ደግሞ እንዴት እንሄድበት የሚለው ያው የተመካከልን ቀጣይ የምንሄድበት እንደሆነ ለመግለጽ ምክር ቤቱ በዲሞክራሲያዊ መንገድ ሰፊ ውይይት ማድረጉ ነው የጠቀሱት። አቶ መሐመድ፣ መንግስት በውሳኔው ላይ ምላሽ እስከሰጥ ድረስ የአካባቢውን ሰላም መጠበቅና በልማት ስራ ላይ ማተኮር እንደሚገባ ተናግሯል። የህዝቡ ጥያቄ ካልተመለሰ በሚል ከቀናት በፊት የስራ ማቆም አድማ የተደረገባቸው የዞኑ ከተሞች ነበሩም። ትናንት የተላለፈውን የምክር ቤት ውሳኔ ተከትሎ ደግሞ በተለያዩ ጎዳናዎች ላይ ደስታቸውን የሚገልጹ ሰዎች መታየታቸውን የዞኑ የጸጥታ ኮማንድ ፖስት ጠቁሟል። ይህንን መነሻ አድርገው ሁከትና ብጥብጥ ማስነሳት በሚፈልጉ ኃይሎች ላይ ህጋዊ እርምጃ እንደሚወስድ የኮማንድ ፖስቱ አስተባባሪም ለትናንት ኮሎኔል ፈጠነ ፍሳ አሳስበዋል። ሁሉም የዞኑ ነዋሪዎች ለጸጥታ ኃይሎች መረጃ እንዲሰጡም ጥሪ አቅርበዋል። በመንግስት የቀረበውን ከሌሎች ዞኖች ጋር በአንድ ክልል የመደራጀት የውሳኔ ሀሳብ በአብላጫ ድምፅ ውድቅ ያደረገው የጉራጌ ዞን ምክር ቤት 97 አባላት አሉት። ከእነዚህም ውስጥ 91 አባላት የውሳኔ ሀሳቡን ያቀረበው የገዢው የብልጽግና ፓርቲ ተመራጮች ናቸው። ቀሪዎቹ ስድስት አባላት የተቃዋሚው የኢትዮጵያ ዜጎች ለማኅበራዊ ፍትሕ ኢዜማ ፓርቲ ተመራጮች ናቸው። በአስቸኳይ ጉባኤው ከተገኙት 92 የምክር ቤት አባላት ውስጥ 46 የገዢው ፓርቲ ተወካዮች በፓርቲያቸው የቀረበውን የውሳኔ ሀሳብ አልተቀበሉትም። ስድስቱ የኢትዮጵያ ዜጎች ለማኅበራዊ ፍትሕ ኢዜማ ፓርቲ ተወካዮችም ከሌሎች ዞኖች ጋር በአንድ ክልል የመደራጀቱን ሀሳብ አልደገፉትም። በመንግስት የቀረበውን የጋራ ክልል የመመስረት የውሳኔ ሀሳብ ከተቃውሞ የምክር ቤት አባላት ውስጥ የአሜሪካ ድምፅ ያነጋገራቸው አቶ ታረቀኝ ደግፌ ውሳኔ ሀሳቡ ሕገ መንግሥታዊ መስረት የለውም ብሏል። በዞኑ ሕዝብ ላይ አሉታዊ ተጽዕኖ እንደሚያሳድርም ተናግሯል። አስፈጻሚው አካል መንግስት ያመጣው አጀንዳን ፕሮግራም ረጭ ሀሳብ ነበር እኛ እያልን ያለ ነው። ይሄ ትክክለኛ የአከላለል ሲስተም አይደለም። የጉራጌ ህዝብ እንደ ህዝብ ሊያስቀጥለው የሚችል አይደለም። አደጋ የሚጥል ነው። ክላስተር ሆኖ ተደራጀ። ሲጀመር ክላስተር የሚባል አስተሳሰብ የለም። ቢሆን እንኳን የገባንበት ካምፕ በቋንቋ ኢቭን በቋንቋ ደረጃ በተለያየ አይነት ተናጋሪዎች ነው ሚን እንደውም በግሩፕ እንኳን የማይገናኝ ግሩፕ ውስጥ ነው እየተከተት ነው። በስነ ልቦና በባህል ተቃራቢነት ኖሮን አብረን እንቀጥልበታለን፣ እንለማበታለን፣ እንለዋወጥበት ባለን ብለን እሳቤ ስለሌለን ነው። ወይዘሮ ካሰች ንጉሴ ደግሞ የጉራጌ ዞን ከሌሎች ዞኖች ጋር ሆኖ አንድ ክልል እንዲመሰርት በመንግስት የቀረበውን ሀሳብ ከደገፉት የምክር ቤት አባላት ውስጥ አንዷ ናቸው። አንዳንድ ወገኖች ሁሉም የጉራጌ ዞን ህዝብ የውሳኔ ሀሳቡ ተቃዋሚ እንደሆኑ አድርገው እንደሚያቀርቡት ጠቅሰው ይህም ስህተት እንደሆነ አብራርቷል። የማህበራዊ ፍትህ ተጠቃሚ ሆናለሁ እስከዚህ ድረስ የሚል እምነት አለው። እኛም እንደ ምክር ቤት አባልነት ይጠቅመናል የሚል እምነት ይዘናል። በብሔረሰብ ደረጃ መቶ ፐርሰንት ይደግፈዋል። የክላስ ትናደ የእኛም ብሔረሰብ ብቻ ሳይሆን አርብ ከአራት ከስምንት ከዘጠኝ መዋቅሮች በላይ ይሄን አደረጃጀት ደግፈዋል። ያው ሁለት ለአርባ ነው ድምፅ የነበረው እና ምንም አይነት ሰው እንደማይደግፈው ሁሉ መቶ ፐርሰንት በዛ ደረጃ እንደሚሆን አድርጎ ለመሳል የሚሞከር ነገር አለ። ኦልሞስት እዛው ብሄር በዛው ዞን ውስጥም ይሄንን የክላስተር አደረጃጀት የሚደግፉ በርካታ ቤሪስማን ነው ህዝቦች አሉ የጉራጌን ህዝብ ሆኑ ቀቤና የማረቁ ጉራጌ ሆነው ይሄን የሚደግፈው አደረጃጀት አሉ እና ከአደረጃጀት አንፃር ጠቀሜታውን በመረዳት ነው። ነገ በአቅራቢያም በአካባቢያችንም ቢሆን በአቅራቢያ አገልግሎትም እናገኛለን የሚል እምነት አለ። ተጠቃሚ ይሆናለው አብሮነት ወንድማማችነት መንፈስ በጋራ አድጋለው የሚል እምነት አለው። ይደረጋል ብለን እናም እናምናለን እና ከዚህ አንጻር ነው የደገፍ ነው መንግስት ያቀረበው ሀሳብ አሁን ያለው የደቡብ ብሔር ብሔረሰቦችና ህዝቦች ክልል ለሁለት እንዲከፈልና ከሁለቱ ክልሎች አንዱ የጉራጌ የሃዲያ የስልጤ የሃላባና የከምባታ ጠምባሮ ዞኖች እንዲሁም የየም ልዩ ወረዳን ያካተተ እንዲሆን የሚጠይቅ ነበር። በዚህ ጉዳይ ላይ ቪኦኤ የጠየቃቸው በወራቤ ዩኒቨርሲቲ የህግ ትምህርት ክፍል ዲሬክተርና መምህር አቶ ኔስር ኢሳም የትናንትና ውሳኔ በክላስተር ተደራጁ የሚለውን ምክር ሀሳብ ውድቅ ያደረገ እንጂ ለብቻው ለመደራጀት የሚያስችል አይደለም ስሉ ተናግሯል። መፍትሄው ተጨማሪ ውይይት ማድረግ አሊያም በህዝብ ድምፅ ውሳኔ መስጠት ነው ብሏል። ወደ ውይይት ነው የሚካሄደው፣ ቀጥታ ማለት ነው መንግስት ምክር ቤቱ የበፊቱ ውሳኔ ከዚህ በፊት የተወሰነው ውሳኔ በሙሉ ድምጽ የተወሰነው ውሳኔ ተቀጥሎ ላለመሄድ ትላንትና ከዚህ በፊት ድምጽ የሰጡት አካላት ከፊላቸው ትላንት የክላስተሩን እንፈልጋለን ብለው የተቀየረበት አግባብ ነው የሚመስልኝ ከዚህ በፊት የነበረው። ስለዚህ መንግስት ያወያይና ህዝቡ ያቀርብለትና ቦት ያደርጋል ማለት ነው። በሁለት ሶስተኛ ድምጽ ሲጸድቅ ቀጥታ ክልሉ ወይም የፌዴሬሽን ምክር ቤት ህዝበ ውሳኔ ያዘጋጃል ማለት ነው። በሌላ በኩል በአንድነት ክልል ለመመስረት የወሰኑ በክልሉ የሚ የሚገኙ አስር ዞኖችና ስድስት ልዩ ወረዳዎች በክልል የመደራጀት ጥያቄያቸውን ለፌዴሬሽን ምክር ቤት አቅርበዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳ አመሰግናለሁ። ዮናታን፣ ክቡራትና ክቡራን አድማጮች ተከታዩ የመጽሔት ዘገባ ደግሞ ወደ ሶማሌና ኦሮሚያ ክልሎች ወስድናል። ከአጎራባች ሶማሌ ክልል የተሰነዘረ ነው በተባለ የጸጥታ ጥቃት ከቀያቸው ተፈናቅለው በባሌ ዞን ተጠልለው የሚገኙ ተፈናቃዮች ቁጥር ከ1400 በላይ መድረሱን የዞኑ አደጋ መከላከል ኃላፊ አቶ ወንድማገኝ ከበደ አስታወቁ። የመፈናቀላቸው መንስኤም ከሶማሌ ክልል የሚነሱ ታጣቂዎች በሚሰነዝሩባቸው ጥቃት የተነሳ ነው ነው ያሉት የሶማሌ ክልል ግን ክሱን አይቀበልም። የሶማሌ ክልል ሊበን ዞን ጉራ ዳሞሌ ወረዳ ላለፉት አምስት ወራት ጥቃት ሲፈጸምበት መቆየቱን በዚህም አስራ ስምንት ሰዎች ተገድለው በመቶዎች የሚቆጠሩ እንስሳት መዘረፋቸውን የዞኑ ጸጥታ ኃላፊ አቶ መሀመድ አብዲ አስታውቀዋል። ከቀናት በፊት በሁለቱ ምክትል ርዕሳነ መስተዳድሮች የተመራ የምክክር መድረክ መዘጋጀቱን የተነገረ ሲሆን ምክክሩ ግን እስካሁን ያስገኘ ውጤት አልታወቀም ነው ያሉት። ተጨማሪ ዝርዝር ከአዲስ ቸኳሉ በባሌ ዞን ከሶማሌ ክልል በሚነሱ ታጣቂዎች እንደሚፈጸም በተነገረ ጥቃት ቀደም ስምንት ሺህ የሚሆኑ ተፈናቃዮች ቁጥር አሁን አስራ አራት ሺህ መድረሱን የባሌ ዞን የአደጋ ስጋት ስራ አመራር ወይም ቡሳ ጎኖፋ ኃላፊ አቶ እንድማገ የከበረ ለአሜሪካ ድምፅ አስታውቀዋል። ሰዎቹን ከማፈናቀል ባሻገር ዘርፊያና ግድያም እንደሚፈጸም ይናገራሉ። እኔ የመጀመሪያው አካባቢ ነው። ከአንድ ቀበሌ ብቻ ከአንድ ጉራዳ ቀበሌ ኮቱ ከሚባል ቀበሌ አንድ ሺ አንድ መቶ አርባ በወራ ና እንደዚሁም ደግሞ ከእነ ሙሉ ቤተሰቡ ይህ ስምንት ሺ ሰባት መቶ አምሳ ዘጠኝ ሰው ነበር። በአንድ ጣቢያ በአንድ ተፈናቃይ ጣቢያ ውጭ ብቻ ነው ያለው። ከዛ በተጨማሪ ከሌላ ሶስት አራት ቀበሌ ተጨማሪ ተፈናቅሏል። ጅብሪ ከተማ የምንለው ና ጅብሪ ገጠር የምንል ሁለት አለም ከዛ ውጭም አውቼቼ ቀበሌ የሚባል ና የዲ ቀበሌ የሚባል በተጨማሪ ከዚህ ላይም ተፈናቅሏል ማለት ነው። ኦልሞስት ይሄ ወደ ሰባት ሺህ ምናምን ነው የሚሆነው አንድ ላይ። ስለዚህ ቶታል በትንሹ አስራ አራት ሺህ እስካሁን የተመዘገበ ሁለት መቶ ሶስት ሰው ነው የሆነው ሰው ግጭቱ፣ በየቀኑ ሰው ይፈናቀላል፣ በየሰው ተጨማሪ ሰው ህይወት ያልፋል፣ በየቀኑ ተጨማሪ ንብረት ይወድባል። ምን ይላል የሶማሌ ክልል ግን በቅርቡ ሳይሆን ከአምስት ወር በፊት ጀምሮ ከኦሮሚያ ክልል የሚነሱ ታጣቂዎች በሚፈጽሙ ጥቃት የበርካታ ሰዎች ሞትና የእንስሳት ዘርፊያ ተፈጽሟል ይላል። በሶማሌ ክልል ያጎራባችሁ ሊበን ዞን ፀጥታ ኃላፊ አቶ መሀመድ አብዲ ለአሜሪካ ድምፅ እንዳስታወቁት ከሶማሌ ክልል በኩል የተፈጸመ ምንም አይነት ጥቃት የለም። ችን ከተማ ሁለት ተራራ ባል ያለችው ዳሞ ለተራራ በጣም ትቀርባለች። እዛ በዳሞ ለተራራ ደግሞ ኦሮሚያ ታዋስናለች። እዛ ተራራ ላይ ትልቅ መሳሪያ አስቀምጠው ቀን ሶስት የሰባተኛ ወር ተጀምረ እስከዛ የተደበደበች ያለችው ዋና ከተማ ውስጥ ያለች ጅባል እንደዛ ወራ መቶ ዘጠናይ የሆነ ጅመለስ ተዘርፈዋል። ሰዎች እንደዛው ብዙ ሰው ንሞቶ ብዙ ሰው ንሞቶ ወራ አስራ ስምንት ሰው ሞቷል። ከዛ በላይም ሀያ አምስት እስከ ሰላሳ የሚሆኑ ሰዎች ሰዎችም ቆስለዋል። በቅርቡ ከአጎራባቸው የኦሮሚያ ወረዳዎች የተፈናቀሉ ሰዎችን የመፈናቀል መንስኤ በሚመለከትም የሶማሌ ክልል የኦሮሚያ ታጣቂዎችን ይከሳል። በሶማሌ ክልል ስር ነች አሏት የጉራ ዳሞሪ ወረዳ ዋና ከተማ ሀሩዲቤን ደሞሌ ከተባለ ተራራ ላይ ሆኖ በመደብደብ መንገድ ዘግቶ የቆየው የኦሮሚያ ታጣቂ መንገድ መዘጋቱ በሶማሌ ክልሏ ወረዳ ላይ ብቻ ሳይሆን ባጎረባቸው የኦሮሚያ ወረዳ ነዋሪዎች ላይም ተጽዕኖ በመፍጠሩ ሰዎች ሊፈናቀሉ በቅተዋል ብለዋል። አቶ መሀመድ የታጠቀኝ ኃይል መንገድ ገብተው በዛ መንገድ ውስጥ ሰው ተገደለ፣ መንገዱ ተዘጋ። ይሄ ነው ከኦሮሚያ የመጡ የታጠቀ ኃይል መንገዱ ያዘጉት፣ በቃ ይሄ ነው። አንድ ሰው ጉዳት የደረሰበት ጉዳይ ያደረሰ ሰው የለም። እነሱ ጋር ጉያም አልተፈጠረም፣ መጥላቻም አልነበረም። እንስሳታቸው ደግሞ አልተነካም። እነሱ ይሄ መንገድ ከላይ ስለተዘጋ ብቻ ነው ያለቁት ኖሩት ከሶማሌ ክልል ተነስቶ ኦሮሞዎቹ ላይ ጥቃት የፈጸመው ያፈናቀለ ታጣቂ ኃይል የለም። አንድ አንድ እስከ ዛሬ ድረስ ኦሮሚያ ቦታ የወጋ ሰው የለም። አቶ መሀመድ ስለ ታጣቂዎች ማንነት በግልጽ መናገር አልቻሉም። የመንግስት ታጣቂዎች ናቸው የሚል እምነት ግን እንደሌላቸው ነው የሚናገሩት። የባሌ ዞኑ አቶ ወንድማገኝ ከበደ ግን የኦሮሚያ ታጣቂ በራሱ ህዝብ ላይ መንገድ ይዘጋል የሚለውን ክስ አይቀበሉትም። የእኛ ታጣቂ ቢሆኑ በእኛ ላይ ዘግቶ በእኛ ህዝብ ላይ በራሱ ህዝብ ላይ ይታገልልሃለሁ፣ ለምለው ህዝቡ ላይ መንገድ ዘግቶ ሰው ተርቦ በረሀብ እስኪሞት ድረስ እንደዛ መቁጡ አይቀጣም ነበር። ይሄ ህዝብ እኮ አሁን በረሃብ ተቀጥቶ ነው። ይሄ ቀበሌ ለሶስት ወር መንገድ የዘጋው የሶማሌ ክልል እንትን ከዛ በኩል ያሉት ታጣቂዎች ናቸው። የታጠቁ ሀይል ነው። ጉራዳ ሞሌ አስቀድሞ በአስራ ዘጠኝ ዘጠና ዘጠኝ ዓመተ ምህረት በኦሮሚያና ሶማሌ ክልል አጎራባች አካባቢዎች ሪፈረንደም ከተካሄደባቸው አካባቢዎች አንዷ ነች። የሶማሌ ክልል ወረዳው ወደ ሶማሌ ክልል እንዲካልል ተወስኗል። ተመሳሳይ ስም ያለው የኦሮሚያ ወረዳ ግን አለ ሲል የኦሮሚያ ክልልም አካባቢው ለኦሮሚያ ተወስኗል ባይ ነው። በሁለቱም በኩል ሪፈረንደሙ በአግባቡ ይተግበር የሚል ቅሬታ ነው የሚሰማው። አቶ ወንድማገኝ ዋናው ኬዝ የመሬት ሽሚያ ነው። በቃ ከዛ በሶማሌ ክልል በኩል ወደዚህ በወጥ በሆነ መንገድ ያው ኢንቨስትመንት መሬት ስም መሬት የማረስ የማመንጠር እንደዛው ደግሞ በዛ ልክ ከብት የመውሰድ ና ምን የማለት ሁኔታ ነበረ የሶማሌ ክልል ግን ጉዳዩ ሌላ መልክ አለው ይላል አቶ መሀመድ አብዲ ጉራዳሞ ላይ የምትባለው እኛ ወረዳ ናት። እነሱ ወረዳ መጀመሪያ ጊዜ ራይቱ ነበረች ራይቱ የምትባል ወረዳ ከጉራዳሞ ወረዳ ከኛ ወረዳ ሰማንያ ኪሎ ሜትር ዝቀጥ ነበረች ከዛ በኋላ አስነሱትና ሶስት ኪሎ ሜትር ላይ የእኛ ከተማ ላይ የሆነች ቦታ አሰፈሩት ባለፈው አስር አመታት ውስጥ ነው ስሙን ደግሞ ቀየሩት እና ጉራዳ ሞል መጀመሪያ ጊዜ ራይት የነበረች ቦታ ጉራዳ ሞል ያደረጉት ይህን ጊዜ ነው። ግጭት የተጀመረው በቅርቡ የሁለቱ ክልሎች መከተል ርዕሰ መስተዳድሮች ማለትም አቶ አወል አብዲና አቶ ኢብራሂም ኡስማን የሚመሩት የምክክር መድረክ መካሄዱ ቢነገርም በጉባኤ ስለተገኘ ውጤት ግን በግልጽ የተነገረ ነገር የለም። ኦሮሚያና ሶማሌ ክልሎች እያንዳንዳቸው በመቶ ሺዎች የሚቆጠሩ ዜጎችን ካፈናቀለ ረዘም ያለ ግጭት በኋላ ላለፉት አራት ዓመታት ጥሩ የሚባል ግንኙነት መመስረት የቻሉ ሲሆን በልዩ ልዩ ጎሳዎች የግጭት አዝማሚያዎች ሲጀመሩም ከስር ከስር ሲፈቱ ቆይተዋል። ከሁለቱ ክልሎች የቅርብ ጊዜ መልካም ግንኙነት አንጻር ይህ ወራት እንዳስቆጠረ የሚነገርለት ግጭት እንግዳ ሆኗል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ሰላምሰን፣ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ደግሞ ከኦሮሚያና ከሶማሌ ወደ ትግራይ ነው የምንሻገረው። በፌዴራል መንግስቱና በህወሀት መካከል ሊካሄድ በታሰበው ድርድር ዙሪያ የትግራይ ክልል ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች ጋር የተደረገ ቃለ ምልልስ ነው። ሙልጌታ አጽብሃ ነው ዘገባውን ያጠናቀረው። የአርና ለዲሞክራሲና ለዋላዊነት ህዝብ ግንኙነት ኃላፊ አቶ አምዶም ገብረ ስላሰም ጦርነቱ በሰላማዊ መንገድ እንዲፈታ የሚደረገው ጥረት የሚደነቅ ነው ብለዋል። በፌዴራሉ መንግስት ይሁን የትግራይ ክልል መንግስት ለሰላም ሂደት ከሚያደናቅፍ አካሄድ እጃቸው ሊሰበስቡ ይገባል በማለት ተናግረዋል። ጦርነቱም በመንገድም በመሰረታዊ አገልግሎትም በመዘጋቱም ክፉኛ እየተጎዳ ነው። የሰዎች ህይወት እያለፈ ነው በየቀኑ እና ይሄ ጉዳይ ማብቂያ እንዲኖረው የሚደረግ ጥረት የሚደገፍ ነው። በተለይ ይሄ መሰረታዊ አገልግሎቶች እንዲጀመር፣ ይሄ የአንድ ህዝብ መሰረታዊ መብት ነው፣ ተፈጥሯዊ መብት ነው እና ይሄ ለድርድር መቅረብ የለበትም የሚል ሀሳብን ያለኝ ምክንያቱም ይሄ የሰብአዊነት ጉዳይ ነው። የሰዎች በህይወት የመኖርና መኖር ያለመኖር የሚወስን ስለሆነ ይሄ የፖለቲካ አጀንዳ ተደርጎ የመደራደሪያም ወይም ለድርድሩ ለሰላሙ እንቅፋት ቅድመ ሁኔታ መቅረብ የለባቸውም የሚል ሀሳብ ነው ያለን። በትግራይ በኩል የሚደራደሩ አካላት የሁሉም የክልሉ ማህበረሰብና አስተሳሰብ ሊወከል ይገባል በማለትም አቶ አምዶም ገልጸዋል። ዘላቂ ሰላም ለማምጣት ዘላቂ መፍትሄ ለማምጣት በትግራይ ያለው የትግራይ መንግስት ተደራዳሪ የሚባሉት የሚወከሉት ከሁሉም አካላት ያሳተፈ መሆን አለበት ከፓርቲዎች ከሲቪክ ማህበራት፣ ከምሁራን ያሳተፈ መሆን አለበት። ምክንያቱም ከአንድ አካል የሚወጣ አቅም ከመጠቀም ይልቅ ሁሉም በትግራይ ያሉት አካላት ያለው የድርድር አቅም የበለጠ ነውና አሳታፊ ና የትግራይ ህዝብም ጥቅም ባስከበረ መልኩ እንዲቋጭ ድርድሩ አስተዋጽኦ ስለሚኖረው ራሴን ደራደራለሁ ብቻ ደራደራለሁ የሚል ሀሳብ የሚደገፍ አይደለም። የሳልሳይ ወያነ ትግራይ ሊቀመንበር አቶ ሀያሉ ጎድፋይም በዚህ ጉዳይ ተመሳሳይ አቋም አላቸው። ብሓደ ውድብን ብሓደ ሓሳብ ዝግበር ድርድር ምስቲ ናይ ኢትዮጵያ ባህሪ በአንድ ፓርቲና አንድ ሀሳብ የሚደረግ ድርድር በኢትዮጵያ በኩልም ትግራይ ሀገር እንዳትሆን እንድትንበረከክ የሚደረግ ሀሳብ አዛምደን ስናየው ሂደን ሂደን ክልላዊ መንግሥት ሁነን ልንቀር እንችላለን። ከባሰ ደግሞ መሬታችን አስረክበን የቀረው መሬት ይዘን በኢትዮጵያ ልንቀጥል የምንችልበት ዕድል ሊኖር ይችላል የሚል እምነት ነው ያለን። እንደ ሕዝብ ሳንዘጋጅ ነው ወደ ድርድር እየገባን ያለ ነው። እንደ ሕዝብ ፍላጎታችን ሳይወከሉ ነው ወደ ድርድር እየገባን ያለ ነው። እንደ ሕዝብ አንድ ሁነን አይደለም ወደዚህ እየገባን ያለ ነው። የአንድ ወገን ፍላጎት ብቻ ነው ድርድር የሚኖረው የሚል እምነት ነው ያለኝ ድርድሩ ካለ ነው ይህ እየተናገርኩት ያለሁት እንጂ፣ ቁም ነገር ያለው ድርድር ይኖራል ብዬ እስካሁን እምነት የለኝም ነው ያሉት። ይህ የሰላም ውይይት ውጤታማ ለማድረግ ይሁን ክልሉ ተጠቃሚ ለማድረግ በትግራይ የሽግግር መንግሥት መቋቋም አለበት የሚል የፓርቲያቸው አቋም አሁንም እንዳለ አቶ ሀያሉ ይገልጻሉ። ጠንካራ ነው ይኳን ውሁድ ትግራዋይ ውክልና ክህሉ ታንምና ሀገሩ ክትመጽእ እንተኾይና ጠንካራ ለመሆን ውሁድ የትግራይ ውክልና እንዲኖር የምንመኛት ሀገርም እንድትመጣ ከሆነ የሽግግር መንግስት በአፋጣኝ ተቋቁሞ ከሽግግር መንግስቱ የሚወጣት ተደራዳሪ አካል መኖር አለበት የሚል አቋማችን አሁንም አለ ነው ያሉት። የውድብ ናጽነት ትግራይ የህዝብ ግንኙነት ኃላፊ ዶክተር ደጀን መዝገበ በበኩላቸው በዚህ አስቸጋሪ ሁኔታ ውስጥ የሚገኝ የትግራይ ህዝብ ሰብአዊ እርዳታ እንዲገባለትና መሰረታዊ አገልግሎቶችም ይጀመርለት ብለው የአሜሪካና አውሮፓ ህብረት ተወካዮች በመግለጫ የገለጹት በበጎ የሚታይ ቢሆንም በክልሉ በኩል እንደ ዲፕሎማሲያዊ ድል መታየት የለበትም ብለዋል። ህዝብ ትግራይ ካልኢድ ፀላእቱ ካብ ኢድ ቀተልቱ ምሕረትን ስርናይን ክምሕፀን ዘገደደ ኩነታት የትግራይ ህዝብ ከጠላቶቹና ገዳዮቹ ምሕረት ስንዴ እንዲለምን ያስገደደ ሁኔታ ስለሆነ በጥርጣሬ እንድናየው አስችሎናል። የትግራይ ህዝብ አመት ሙሉ ጠብቆ 15 ኪሎግራም ስንዴ ነው ያገኘው። ይህ ድል ሊሆን አይችልም ነው ያሉት። የሚካሄደው ድርድር በትግራይ በኩል ህወሓት ብቻ የሚወከል ከሆነ የትግራይ ጥቅም የማያስከብር ይሆናል የሚል እምነት ነው ያለን በማለት ተናግረዋል። ዶክተር ደጀን ከም ዝረአና የፍቲ መግለጺኦም እቲ ድርድር ኣብ መንጎ ውድብ ህወሓትን ኣብ መንጎ ፌደራላዊ መንግስቲ ኢትዮጵያን በመግለጫቸው እንዳየነው ድርድሩ በህወሓትና በኢትዮጵያ ፌዴራላዊ መንግስት እንደሆነ ተነግሯል። በዚህ መግለጫ የትግራይ መንግስት እንኳን በድርድሩ እንደሌለ ነው የሚያረጋግጠው። በድርድሩ ያለው ህወሓት ብቻ ነው። ፓርቲና መንግስትም ለያይተን ማየት አለብን። ስለዚህ የትግራይ መጪ የትውልዶች እድል በተደጋጋሚ ተፈትኖ የወደቀው ህወሓት መሠረታዊ የትግራይ ፍላጎት አማልቶ ይመራዋል የሚል እምነት ስለሌለን ነው። የእምነት ጉዳይ ብቻ ሳይሆን የትውልዶች ጥያቄ የማይመልስ ስለሆነም ከህወሓት ጋር ብቻ የሚደረግ ድርድር ተቀባይነት የለውም ነው ያሉት። በቅርብ ሳምንታት የህወሀት ሊቀመንበርና የትግራይ ክልል ፕሬዚደንት ዶክተር ደብረ ጽዮን ገብረ ሚካኤል በፓርቲዎቹ የሚነሳው ክስ አስመልክቶ በሰጡት ማብራሪያ የትግራይ መንግስት በምርጫ የተመሰረተ በህዝቡ ደም ደግሞ ወደ መንበሩ የተመለሰ ህጋዊ ነው ብለዋል። በእንደዚህ አይነት የቆመ መንግስት እያለ የሽግግር መንግስት ይቋቋም ማለት ተቀባይነት የሌለው በማለት ምላሽ ሰጥተው ነበር። ለአሜሪካ ድምጽ ሙልጌታ አጽብሃም መቅለም አመሰግናለሁ ሙሉጌታ። አድማጮች፣ ተከታዩ ዓለም አቀፍ ርዕስ ደግሞ ወደ ጎረቤት ኬንያ ነው የሚወስደን። የኬንያ ፖለቲካ ፓርቲዎች የምርጫውን ውጤት ራሳቸው ከማወጅ እንዲቆጠቡ ተጠየቀ። የፕሬዝዳንታዊ ምርጫ ውጤት ቆጠራ አሁንም እየተካሄደ በመሆኑ የፖለቲካ ፓርቲዎች አስቀድመው ውጤቱን ከማወጅ እንዲቆጠቡ የኬንያ የሰብአዊ መብት ቡድኖች ጠይቀዋል። የኬንያ ገዢ ፓርቲ ካለማስረጃ ቆጠራው ተጭበርብሯል በማለቱ ውጥረት ሰፍነዋል። የኬንያ መገናኛ ብዙኃንም ለጥንቃቄ ሲሉ በእነርሱ በኩል የሚያደርጉትን ቆጠራ አቁመዋል። መሐመድ ዩሱፍ ከናይሮቢ የላከውን የዚህን ዘገባ ዝርዝር እንግዲህ ወልዴ እንደሚከተለው ያቀርበዋል። የኬንያ የምርጫ ኮሚሽን ድምፅ ቆጠራውን ከጀመረ ሶስት ቀናት ተቆጥረዋል። ሀገሪቱ ውጤቱን በመጠባበቅ ላይ ሳለች ለፕሬዝደንትነት የሚፎካከሩት የሁለቱ እጩዎች ማለትም የዊልያም ሩቶና የራይላ ኦዲንጋ የምርጫ ኃላፊዎች እጩዎቻቸው ማሸነፋቸውን አውጀዋል ሁለቱም ወገኖች አንደኛው ሌላውን በምርጫ ማጭበርበር በመወንጀሉ ውጥረት ሰፍኗል። የኬንያ የመገናኛ ብዙኃን ውጤቱን ከስር ከስር በማስታወቅ ላይ ቆይተው የነበረና ኦዲንጋና ሩቶ ተቀራራቢ ውጤት እንዳላቸው እየተናገሩ የነበረ ቢሆንም ውጥረቱን ለማርገብ ሲሉ ከትናንት ሐሙስ ጀምሮ ያንን ከማድረግ ተቆጥበዋል። ዴቪስ ማሎምቤ የኬንያ የሰብአዊ መብት ኮሚሽን ኃላፊ ናቸው። እርሳቸው እንደሚሉት መገናኛ ብዙኃን እና ማኅበራዊ መድረኮች ሀገሪቱ ውስጥ ለሰፈነው አለመረጋጋት ተጠያቂ ናቸው። ጥንቃቄ ካልተደረገ በሁለቱም በኩል ስለት ያለው ጦር ነው የሚሆነው። ያልተረጋገጡ የምርጫ ውጤቶች በዋናዎቹ ብዙሃን መገናኛዎችና በማህበራዊ ትስስር መድረኮች በፖለቲካ ተዋናዮቹ በተከታታይ በመለቀቃቸው ኬንያውያን እየጨመረ ለመጣ ውጥረትና ፍርሃት ተጋልጠዋል። ኦዲንጋና ሩቶ እስካሁን ስለ ምርጫው አልተናገሩም። የምርጫ ኃላፊዎቻቸው ግን ለደጋፊዎቻቸው ማሸነፋቸውን አረጋግጠው ለፈንጠዝያ እንዲዘጋጁ ጥሪ አድርገዋል። ዊኒ ማሳይ የአንድ የሰብዓዊ መብት ድርጅት ኃላፊ ናቸው። የራሳቸውን ውጤት የሚያውጁ ወገኖች በሀገሪቱ ከምርጫ ጋር ተያይዞ የሚመጣውን የሁከት ታሪክ ማስታወስ አለባቸው ብለዋል። ይቺ ሀገር በፖለቲካ አለመስማማት ምክንያት በተለያዩ አካባቢዎች ሁከትና ግጭትን አስተናግዳለች። ሁለቱም መሪ ተፎካካሪዎችና ደጋፊዎቻቸው ማሸነፋቸውን እየተነበዩ ውጥረቱን እየጨመሩት ነው። ጠንካራ የሆነ የፓርቲ ወገንተኝነት ትዕግስትንና መረጋጋትን ያሳጣል። አንዳንድ የምርጫ ታዛቢዎች ኮሚሽኑ በቆጠራው ላይ በጣም ዝግመት በማሳየቱ ለግምትና ትንበያ በር ከፍቷል ይላሉ። በሰሜን ኬንያ ሶስት የምርጫ ኃላፊዎች የምርጫ ቁሳቁሶችን ከአግባብ ውጭ ይዘዋል በሚል ዛሬ ፍርድ ቤት ቀርበዋል። ዛሬ አርብ በናይሮቢ ውጤት መቁጠሪያ ማዕከል አጠራጣሪ ዕቃ ተገኝተዋል በሚል የዮዲንጋ ና ሩቶ የምርጫ ወኪሎች ተጋጭተዋል። የምርጫ ኮሚሽኑ ኃላፊ ዋፉላ ቼቡካቲ መረጋጋት እንዲሰፍን ጥሪ አድርገዋል። Please don't interrogate the returning officers and slow down the process. በባካችሁ የምርጫ ሰራተኞቹን አትጠይቋቸው ምክንያቱም ስራውን ያጓትታል። ያን የምታደርጉ ከሆነ ቶሎ አንጨርስም። የፓርቲ ወኪሎች ስራችሁን ስሩ፣ አስተውሉ፣ ማስታወሻ ያዙ፣ ስራው እንዲቀጥል አድርጉ። ማሳይ እንደሚሉት የምርጫውን ሂደት የሚከታተሉ ሰዎች ጥንቃቄ ማድረግና ሕጉን መከተል አለባቸው። የፖለቲካ ፓርቲዎችና ወኪሎቻቸው ያልተረጋገጠ ውጤት በማወጅ ውጥረቱ እንዲባባስ ከማድረግ አሁኑኑ እንዲቆጠቡ እንጠይቃለን። የማህበራዊ ሚዲያ መድረኮች የሚሰራጩ ወሬዎችን በመቆጣጠር ኃላፊነታቸውን እንዲወጡም እንጠይቃለን። ህዝቡ ደግሞ ቆጠራውን በተመለከተ ያልተረጋገጠ ወሬ ባለማሰራጨት ኃላፊነቱን ይወጣ። ከ46 ሺህ በላይ የምርጫ ጣቢያዎች የሚደረገውን ቆጠራውን የማጣራት ሂደት ለማገዝ ተጨማሪ ሰራተኞችን እንደሚያሰማራ የምርጫ ኮሚሽኑ አስታውቋል። ኮሚሽኑ ውጤቱን ለማወጅ እስከ መጪው ማክሰኞ ጊዜ አለው። አመሰግናለሁ። እንግዱ ተከታዩም ዓለም አቀፍ ርዕስ እዚያው አፍሪካ ውስጥ የሚያቆየን ነው። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሶስት አፍሪካ ሀገራት ጉዟቸው ማጠቃለያ ትናንት ሐሙስ ሩዋንዳ ጎብኝተዋል። ብሊንከን በየሄዱባቸው ሀገሮች አሜሪካ የአፍሪቃ ሀገራት እውነተኛ አጋር መሆን እንደምትሻ፣ ግጭቶችን ለማስወገድ የሚደረገውን ጥረት እንደምትደግፍ፣ እንዲሁም አገሮቹ ከማን ጋር ወዳጅነት መፍጠር እንዳለባቸው ትእዛዝ ሰጪ መሆን አትፈልግም ሲሉ አጽንኦት ሰጥተው ተናግረዋል። የአሜሪካ ድምፅ ከፍተኛ የዲፕሎማሲያዊ ጉዳዮች ዘጋቢ ሲንዲሴን የላከችውን ዘገባ አሁንም እንግዶ ወልዴ እንዲህ ያቀርበዋል። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የአፍሪካ ጉብኝታቸውን ትናንት ሲያጠቃልሉ ከሩዋንዳው ፕሬዚደንት ፖል ካጋሜ ጋር ኪጋሊ ውስጥ ተወያይተዋል። ብሊንከን ለሪፖርተሮች እንደተናገሩት የሰብአዊ መብትን በተመለከተ በጣም ያሳሰቧቸውን ጉዳዮች በውይይቱ ወቅት ማንሳታቸውን ጠቅሰው ሩዋንዳ በኮንጎ ዲሞክራቲክ ሪፐብሊክ ያሉ አማጽያንን መደገፍ እንድታቆም ጥሪ አድርገዋል። ሁሉም ወገኖች የታጠቁ ቡድኖችን እንደሚደግፉ አስተማማኝ ሪፖርቶች አሉ። የዲሞክራሲ ኃይሎች ለሩዋንዳ አርነት የተሰኘውን ቡድን ኮንጎ እንደምትደግፍ፣ ኤም 23ን ደግሞ ሩዋንዳ እንደምትደግፍ የእኛ አቋም ግልጽ ነው። በማንም ይሁን ለማን ለማንኛውም ታጣቂ ቡድን የሚሰጠው ድጋፍ መቆም አለበት። አንድ ቀን ቀደም ብሎም በኮንጎ መዲና ኪንሻሳ ሩዋንዳ በምስራቅ ኮንጎ ያሉ ኤም 23 የሚባሉትን ታጣቂ አማጽያንን ትደግፋለች የሚለው ጉዳይ አሳሳቢ መሆኑን ብሊንከን አጽንኦት ሰጥተው ተናግረው ነበር። የኮንጎ የውጭ ጉዳይ ሚኒስትር ክሪስቶፍ ሉቱንዱላ በጉዳዩ ላይ ይህን ብለዋል። በሀገራችን በስተ ያለው አካባቢ ላለፉት ሀያ ዓመታት በአሸባሪዎች መከራውን አይተዋል። ሕዝባችን ተፈጅተዋል። በዚህ ሁኔታ ውስጥ ሆነን ነው በሁለትዮሽ ጉዳይ ላይ ሐሳብ የተለዋወጥ ነው። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የአፍሪካ ጉብኝታቸውን የጀመሩት ባለፈው ሰኞ በደቡብ አፍሪካ ተማሪዎች ከአፓርታይድ አገዛዝ ጋር ያደረጉትን ትግል የሚያሳየውን የሶዌቶ አመፅ ሙዚየምን በመጎብኘትና ለተማሪዎቹም ክብር በመስጠት ነበር። ብሊንከንና የደቡብ አፍሪካ አቻቸው ናለዲ ፓንዶር የጋራ ግብና ፍላጎታቸውን በተመለከተ ፍሬያማ ውይይት ማድረጋቸውን ሁለቱም ወገኖች ተናግረዋል። ዩናይትድ ስቴትስ፣ ቻይና እና ሩሲያ በአፍሪካ ላይ ካላቸው ተጽዕኖ ጋር ፉክክር ውስጥ ነች የሚለውን ጉዳይ በተመለከተ ብሊንከን የጉብኝታቸውን አጠቃላይ ዓላማ አስረድተዋል። ከምንም በላይ የምንፈልገው በዩናይትድ ስቴትስ እና አፍሪካ መካከል እውነተኛ ትብብር እንዲኖር ነው። ሚዛኑን ያልጠበቀ ወይም የንካ ለንካ ግንኙነት አንፈልግም። ከአፍሪካ ጋር ጠንካራ ግንኙነት እንዲኖረን የምናሳየው ቁርጠኝነት ማንንም ለመብለጥ ብለን የምናደርገው አይደለም። የብሊንከን የአፍሪካ ጉብኝት የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭን ጉብኝት ተከትሎ የመጣ ነው። ከቺካጎ ዓለም አቀፍ ጉዳዮች ምክር ቤት ኤሊዛቤት ሻክልፎርድ እንደሚሉት አሜሪካ በአህጉሪቱ ላይ አሁንም ተጽዕኖ ለማሳረፍ ፉክክር ላይ አለመሆኗን አፍሪካውያን ስለማመናቸው እርግጠኛ አይደሉም። ይሄ ታያለን። ሀገራት የሚያደርጉት የፉክክር ጨዋታ ነው። በቦታው ካልተገኘን እንረሳለን የሚል ፍርሃት አለ። ሩሲያና ቻይና ትኩረት የሚሰጧቸው ቦታዎች ላይ ልንረሳ እንችላለን የሚል ፍራቻ አለ። ሌላው ባለሙያ ቶም ሺሂ ለቪኦኤ እንደተናገሩት የባይደን አስተዳደር አፍሪካን የሚያይበት መንገድ ተቀይሯል። Perhaps from the previous administration. the ye the Biden Afrika <inaudible> and <inaudible> የቀደመው አስተዳደር ቻይናን በተመለከተ የሰላ መልእክት ሲያስተላልፍ ነበር። ኤሊዛቤት ሻክልፎርድ ለቪኦኤ እንዳሉት አሜሪካ በቅርቡ ምርጫ በማድረግ ወደ ዲሞክራሲ አቅጣጫ እየተጓዘችላለችው ና እንደ ኬንያ ላሉ ሀገራት ትኩረትና ቅድሚያ መስጠት አለባት። አሜሪካ በአህጉሪቱ በየቦታው ተገኝታ ከሌሎች ጋር መፎካከር እንዳለባት አይሰማኝም ብለዋል። ብሊንከን ባለፈው ኅዳር ኬንያን ሴኔጋልንና ናይጄሪያን ጎብኝተው ነበር። ሲንዲ ሴን፣ ለላከችው ዘገባ እንግድ ወልደነኝ ከአሌክዛንድሪያ ቨርጂኒያ። እንግዱን አመሰግናለሁ። አድማጮች፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከሃምሳ መሆኑን ያመለክታል። የሁለተኛው አጋማሽ ቀዳሚ ቅንብር ነው ይቀርባል። የውጭ ኩባንያዎችን ለማስገባት የፋይናንስ አዋጅ ማሻሻያ እየተደረገ መሆኑን ብሔራዊ ባንክ አስታወቀ። ዲጂታል የክፍያ አገልግሎት የሚሰጡ የውጭ ኩባንያዎችን ወደ ኢትዮጵያ ገበያ ለማስገባት የፋይናንስ አዋጅ ማሻሻያው እየተደረገ መሆኑን ነው ባንኩ የገለጠው። ዲጂታል የፋይናንስ አገልግሎት ስርዓት በህብረተሰቡ ዘንድ የፋይናንስ ተደራሽነትን እንደሚያሰፋ የምጣኔ ሀብት ባለሙያዎች ይናገራሉ። በቅርቡ ኢትዮ ቴሌኮም ከዳሽን ባንክ ጋር በመተባበር ያስጀመረው የዲጂታል ፋይናንስ አገልግሎትም አነስተኛ ብድር ለሚፈልጉ የንግድ ተቋማት ትልቅ ዕድል ይዞ እንደመጣ ተገልጧል። ይህ ስርዓት በተለመደው የባንክ አሰራር ተጠቃሚ ያልሆኑት የንግድ ስራዎችና የህብረተሰብ ክፍሎችን ለማካተት እንደሚያስችልም ይናገራሉ። ገብረ ሚካኤል ገብረ መድን እንደሚከተለው አቀናብሮታል። ዲጂታል የፋይናንስ አገልግሎት ማለት በሞባይል ስልኮች፣ በኢንተርኔት፣ በኤቲኤም እና በሌሎች የዲጂታል አውታሮች የሚሰጥ የክፍያ የብድርና የቁጠባ አገልግሎት ነው። ኢትዮጵያም የዲጂታል ክፍያ ስርዓትን ለማስፋፋት የተለያዩ እንቅስቃሴዎችን እያደረገች እንዳለች ብሔራዊ ባንክ አስታውቋል። በብሔራዊ ባንክ የክፍያና ሂሳብ ማወራረጃ ስርዓት ተጠባባቂ ዳይሬክተር አቶ ሰለሞን ዳምጠው ለቪኦኤ እንደገለጹት ወደዚህ ዘርፍ የውጭ ተቋማትን ለማስገባት የአዋጅ ማሻሻያ እየተደረገ ይገኛል። የአዋጅ ማሻሻያ ለማድረግ አንደኛውም ያስፈለገው የሞባይል ገንዘብ አማካኝነት የሚደረግ የክፍያ አገልግሎት ነው። የክፍያ አገልግሎቶች እንግዲህ ክፍያን ማሳለጥ፣ ክፍያን ከአንድ ቦታ ወደ ሌላ ቦታ በቀላሉ ማዛወር የሞባይል ገንዘብ አገልግሎትን ተደራሽ ማድረግን እና የመሳሰሉትን የሚሰሩ በዓለም አቀፍ ደረጃ ትልቅ ስም ያላቸው አካላት ኢትዮጵያ ውስጥ ኢንቨስት እንዲያደረጉ እና ያንን አገልግሎት እንዲሰጡ እንግዲህ የአዋጅ ማሻሻያ አድርገን ከማህበረሰቡ ወይም ከሚመለከታቸው ስቴክሆልደሮች ጋራ ውይይት አድርገናል። እንግዲህ የሚሻሻለው አዋጅ ያንን የያዘ ነው ማለት ነው። ዲጂታል የፋይናንስ አገልግሎት የህብረተሰብን የፋይናንስ ተደራሽነትና የፋይናንስ አካታችነትን ለማስፋትም ይረዳል። የኢትዮጵያ መንግስት በተለመደው የባንኮች አሰራር የብድር አገልግሎት ማግኘት ያልቻሉትን የህብረተሰብ ክፍሎች በዚህ የአሰራር ስርዓት ለመድረስ ማቀዱን ከዚህ በፊት የብሔራዊ ባንክ ገዢው ዶክተር ይናገር ደሴ ተናግረው ነበር። ተደጋግሞ የሚነሳው የብድር አቅርቦት ለሴቶቹ ወይም ደግሞ በመካከለኛ በዝቅተኛ ገቢ ደረጃ ያሉ ሰዎች እንዴት ያገኙ ነው። እሱን በሚመለከት ወደ ተግባር እናስገባዋለን ብለን ያሰብነው የዚህ ዲጂታል የፋይናንስ ተደራሽነት ነው። በቅርቡ ለኢትዮ ቴሌኮም ቴሌ ብር በሚባለው ፕሮግራም በርካታ ሰዎች ለዛ የሞባይል መኒ ተጠቃሚ ሆነዋል። የሞባይል መኒው ለክፍያ ብቻ ሳይሆን ማይክሮ ክሬዲት፣ ማይክሮ ሴቪንግ ጭምር ተግባራዊ እንዲደረግ ተወስኗል። በዚህ የመንግስት ውሳኔ መሰረት ኢትዮ ቴሌኮም ከዳሽን ባንክ ጋር በመተባበር በቴሌ ብር የክፍያ፣ የአነስተኛ ብድር እና የቁጠባ አገልግሎት የሚሰጥ አሰራር መጀመሩን አስታውቋል። የዚህ አይነቱ የፋይናንስ አገልግሎት ስርዓት የተለያዩ ጠቀሜታዎች እንዳሉት የኢኮኖሚ ባለሙያው አቶ ጌታቸው ተክለ ማርያም ለቪኦኤ ተናግረዋል። ሰዎች በቀላሉ አክሰስ ሲያደርጓቸው የሚችሉ አዳዲስ ፕሮዳክቶች ወደ ገበያ መግባታቸው መልካም ነገር በገበያ ውስጥ ያለውን አማራጮች ይጨምራል። ሰዎች የተለያዩ ሰዎች አማራጭ ሲኖራቸው ከአማራጭ ውስጥ የመምረጥ እድል ይሰጣቸዋል። አሁን ባለው የባንኮች አሰራር አነስተኛ ብድሮችን ማግኘት የማይችሉ የንግድ ስራዎች በዲጂታል የፋይናንስ አገልግሎት የበለጠ ተጠቃሚ እንደሚሆኑም ባለሙያው ይናገራሉ። ጥቃቅንና አነስተኛ ተቋማት የሚፈልጉት የብድር መጠን አነስተኛ ነው። በአጭር ጊዜ መከፈል የሚችል እና የቢዝነስ እንቅስቃሴያቸውን ለማካሄድ የሚጠቅም እሱም ባለማድረጋቸው የተነሳ ብዙዎቹ በተከፈቱ በተወሰኑ ዓመታት ከስራ ይወጣሉ። አሁን ይሄኛው ይሄኛው ስርዓት ወደ ሲስተም መግባቱ አይ ቲንክ ጥሩ ነገር ነው። ለምን እነዚህ የስሞል ሚዲየም ኢንተርፕራይዞች የተሻለ አክሰስ ይኖራቸዋል ለክሬዲት። የባንክ ቅርንጫፍን በመክፈት የፋይናንስ ተደራሽነትን ማረጋገጥ አይቻልም የሚሉት አቶ ሰለሞን ዳምጠውም ዲጂታል የፋይናንስ አገልግሎቱ ይህን ችግር በመቅረፍ የፋይናንስ አገልግሎትን ለማስፋት እንደሚጠቅም ያብራራሉ። በሚሰጠው የፋይናንስ አገልግሎት በቅርንጫፎችን በመክፈት ማለት ነው፣ ሰፊው ህብረተሰብ ክፍል ማዳረስ በጣም ከባድ ነው። ስለዚህ ዲጂታል አገልግሎት በጣም ወሳኝ ነው ማለት ነው። ይሄ ትልቅ ለውጥ ያመጣል ተብሎ የሚታሰብ ነው። ጠቀሜታው እንዳለ ሆኖ ግን አዲሱ የአገልግሎት ስርዓት ይዞት የሚመጣ ተግዳሮትም እንዳለ የኢኮኖሚ ባለሙያው ይጠቅሳሉ። ህግጋቱን የሚያወጡት ራሳቸው አገልግሎቱን የሚሰጡት ተቋማት በመሆናቸው ተጠቃሚው ላይ ተጽዕኖ ማሳደራቸውና የተለያዩ ጫናዎችን መፍጠራቸው አይቀርም ይላሉ። አብዛኛው ሰው በገበያው ስላሉት የተለያዩ ፕሮዳክቶች እውቀት የለውም። አገልግሎት ሰጪዎቹ ናቸው ብዙ ነገሮችን የመወሰን አቅም ያላቸው። እሱ በአጠቃላይ በፋይናንስ ስርዓት ውስጥ ተጠቃሚውን የፋይናንስ አቅርቦት አገልግሎት የሚሰጡት ተቋማት በሚያስቀምጧቸው ተርምስ ኤንድ ኮንዲሽንስ ወይንም ደግሞ እነሱ በሚያስቀምጧቸው ህግጋት፣ ስርዓቶች ውስጥ ነው እንዲተዳደር ደንበኛው እየተገደደ ያለው ተጠቃሚዎቹ የመደራደር አቅም የላቸው። እንደዚህ አይነት ማይክሮ ክሬዲቶች ፕሮፐርሊ ሬግሌት የማናደርጋቸው ከሆነ ድሃው ህብረተሰብ ላልተፈለገ የብድር ጫና የሚያጋልጡ ነው የሚሆኑ። ስለዚህ ምጣኔውን በተመለከተ አሰጣቱን በተመለከተ የማጽጠቂ ሂደቱን በተመለከተ በጣም ዲቴይልድ የሆነ የቁጥጥር ስርዓት መገንባት ካልተቻለ በስተቀረ ዝም ብሎ ዴታ ፖይንት ለአንድ ብቻ የሚመሰረት የብድር አቅርቦት በህብረተሰቡ ላይ አላስፈላጊ የኢኮኖሚ ጫና ይፈጥራል። አቶ ሰለሞን እንዳምጠው በበኩላቸው የዲጂታል ፋይናንስ አገልግሎት ሰጪዎቹ የሚሰሩት ከፋይናንስ ተቋማት ጋር በመሆኑ በብሔራዊ ባንክ በኩል የሚደረገው ቁጥጥር በእነሱም ላይ ይተገበራል ብለዋል። ብሔራዊ ባንክ በባንኮች ላይ የሚያደርገው ቁጥጥር፣ ብሔራዊ ባንክ በኢንሹራንሶች ላይ የሚያደርገው ቁጥጥር አይነት ክትትል ይደረጋል በነኝም ተቋማት ላይ ማለት ነው። ከዚህ የፋይናንስ አገልግሎት ስርዓት ጋር በተያያዘ አቶ ጌታቸው የሚያነሱት ሌላው ስጋት አካታችነቱ ላይ ነው። የዲጂታል ፋይናንስ ሰጪዎቹ በተለመደው የባንኮች አሰራር ተጠቃሚ የማይሆኑትን የህብረተሰብ ክፍሎች መድረስ የማይችሉ ከሆነ አሁንም ችግሩ አይፈታም ባይናቸው። የገጠሩን የገጠሩ ህብረተሰብ የፋይናንስ ስርዓታችን መድረስ የማይችለውን ማህበረሰብ የፋይናንስ ስርዓቱ ያላካተታቸውን፣ ሴቶችን ጨምሮ ወጣቶችን፣ እንዲሁም ደግሞ ራቅ ወዳሉ አካባቢ ያሉትን በእንቅስቃሴ ውስጥ የሚኖረውን ፓስቶራል ማህበረሰብም ጨምሮ ሌሎችንም መደረስ የማይችሉ ማህበረሰብ ክፍሎችን እንዴት ነው መድረስ የምንችለው? እንዴት ነው ተጠቃሚ የምናደርገው የሚለው ደግሞ ትኩረት የሚፈልግ ነገር። አቶ ሰለመን ዳምጠው ለዚህ አስተያየት በሰጡት ምላሽ የዲጂታል ፋይናንስ አገልግሎት በባህሪው የአገልግሎት ክፍተት ባለበት አካባቢ የሚሰጥ እንደሆነ ይገልጻሉ። የተነሳው ስጋት ከቢዝነሱ ተፈጥሯዊ አሰራር ጋር ስታየው የሚሄድ አይደለም። ተፈጥሯዊ ሁኔታውም አያስገድድም ከተማ ውስጥ እንድትሆን ማለት ነው። ምክንያቱም ከተማ ውስጥ ያለው ሰው ብዙ አይነት አማራጭ አሉ ቮሉም ቤዝድ ስለሆነ በብዛት ትራንዛክሽን መደረግ ስላለበት ገቢ ለማግኘትና እንደ ቢዝነስ ለመቀጠል ያልተዳረሰው ሶሳይቲ ጋር መድረስ ያስፈልጋል። ይሄ ደግሞ ትልቅ ኢንቨስትመንት የሚጠይቅም አይደለም። በመሰረቱ የሞባይል ኔትወርክ ባለባቸው አገልግሎቶች ውስጥ ቱጂ ያለበት አገልግሎቶች ውስጥ በቀላሉ የሞባይል ገንዘብ አገልግሎት መስጠት ይቻላል እና ያንን ማስፋት ነው ታርጌትም ተደርጎ የሚታየው ማለት ነው። አዲሱ የፋይናንስ አገልግሎት ስርዓት በሚፈለገው ደረጃ ልማትን እንዲደግፍ ከተፈለገ ለክፍያና ለአነስተኛ ብድር አገልግሎት ብቻ ሳይሆን ለቁጠባም ትልቅ ቦታ መስጠት እንዳለበት አቶ ጌታቸው ተክለማርያም አሳስበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ አመሰግናለሁ። ገብረ ሚካኤል። አድማጮች አሁን በተለያዩ መንገዶች እንዴት እንደምታገኙን እናስታውሳችሁ። አድማጮች፣ መጠነኛ የቴክኒክ እክል ገጥሞናል። የተስተካከለ እንደሆነ የፕሮግራሞቻችን እንዲ መከታተል እንደሚችሉ እናስታውሳቸዋለን።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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022503505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የ አድማጮች ለምሽቱ የያዝነውን እዚህ ላይ ያበቃ። ነገ እንገናኝ። በእኔ በኩል ሰላም፣ ደህና እደሩ።